የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀሌ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችን ሲሆን በመቀሌ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረዣዥም ሰልፎችን መታዘቧን ትገልጻለች። በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ኅዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ከዌስተርን ዩኒየን የኋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተግላሉ ነው። ብዙዎቹም ይሄ የጦርነቱ ውጤት ነው ብለው ያምናሉ። ሄዘር መቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች። ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጠማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ። ሄዘርን ሰኞ ዕለት ከአሜሪካ ድምጽ ጋር በነበረች ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖቹ ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያዳረሱ እንዳልሆነ ነግረሽናል። ይሄ ለምን የሆነ ይመስልሻል ስል ጠይቂያት የሚከተለው መልሳለች። እጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም። በመቀሌ አይደር ሆስፒታልን ደጋግማ የቃኘ ሲሆን በአጠቃላይ የመድኃኒት የባለሙያና የኦክስጅን እጥረት መኖሩንም ገልጻልኛለች። በተጨማሪም የተቸገሩት ነገር አለ ኢንተርኔት በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል። ሄዘር በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሏል። ይሁን እንጂ አብዛኞቹ ትምህርት ቤቶች ውስጥ ደግሞ ተፈናቃዮች እየኖሩ ነው ያሉትና በዚህ ላይ ምን ያስተዋልሹ ነገር አለ ስል ጠይቄያታለሁ። ትምህርት ቤቶችን የመክፈት እቅድ እንዳለ አውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200 ሺህ ሰዎች አሉ። ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ